የአሜሪካ ድምጽ ራዲዮ ጣቢያ ነው። የአሜሪካ ድምጽ ራዲዮ በ1925ና 31 ሜትር ባንዶች በአጭር ሞገድ እንዲሁም በኢትዮ ሰዓት ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። ጎዳና የወደቁ እናቶችና ጨቅላ ልጆቻቸው የሚረዱበት የበጎ አድራጎት ተቋም ምዥዥጓ ሎካ፣ ቁጥራቸው የበዙ ሴቶችን ከአጉል ልማዶች የታደገው የትርሐስ አሻራ፣ የአውሮፓ ህብረት ውሳኔ የኢትዮጵያ አበባ አምራቾችን አስግተዋል፣ የሚሉት ለምሽቱ ከያዝናቸው ዝግጅቶች ውስጥ ናቸው። በእንግዲህ ወልዴ እየተዘጋጀ የሚቀርበው የቅዳሜ ምሽት አዝናኛችሁ የሙዚቃ ቃናም ከምርጥ ምርጥ ዜማዎች ጋር ይጠብቃችኋል። ቅዳሜ የካቲት 30 2016 ዓ ም ጤና ስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የቴክኒክ አቀናባሪ ንጉሱ ታምሬ ነው። የዕለቱን ዝግጅቶች ካሰናዱ ባልደረቦቻችንና ዘጋቢዎቻችን ጋር እስከ ምሽቱ አራት ሰዓት አብረናችሁ እንዘልቃለን። በቅድሚያ ግን የሰዓቱን የዓለም ዜና እንደምናመሻችሁ፣ አድማጮች ዜናውን የማሰማችሁ ስመኝሽ የቆየ ነኝ። በሱዳን የረመዳን ተኩስ አቁም እንዲደረግ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት አርብ ዕለት ባሳለፈው ውሳኔ ጠይቋል። የውሳኔ ሀሳቡን ያረቀቁት የእንግሊዝ ምክትል አምባሳደር ጄምስ ካሪኡኪ፣ የጸጥታው ምክር ቤት በዚህ የውሳኔ ሀሳብ የሱዳን ጦር ኃይሎችና ፈጥኖ ደራሹ ኃይል በረመዳን ጾም ወቅት አስቸኳይ የተኩስ ማቆም ስምምነት እንዲያደርጉ ጠንከር ያለና ግልጽ መልእክት አስተላልፏል ብለዋል። የዩናይትድ ስቴትስ ልዩ መልእክተኛ ሮበርት ውድ በበኩላቸው አንድ ዓመት ሊሞላው ጥቂት ጊዜ በቀረው ጦርነት በውጊያው ተሳታፊ የሆኑ ሁለቱም ወገኖች የፈጸሟቸውን አሰቃቂ ድርጊቶች አውግዘው ይህ አሳዛኝ ሁኔታ ለረጅም ጊዜ ቆይቷል። ይህን ግጭት የሚያባብሱትን የጦር መሳሪያ አቅርቦቶች ለመከላከልና ለማስቆም ተባብረን መስራት አለብን ብለዋል። የጸጥታው ምክር ቤት የውሳኔ ሀሳቡን በአብላጫ ድምፅ ያጸደቀው ያለምንም ተቃውሞና በሩሲያ ድምፀ ታቅቦ ነው። በዩናይትድ ስቴትስ የሜክሲኮ ድንበር ሲቆጣጠር የነበረ ሄሊኮፕተር ተከስክሶ ሁለት የብሔራዊ ጥበቃ ወታደሮች እና አንድ የአሜሪካ ድንበር ጠባቂ መሞታቸውን የዩናይትድ ስቴትስ ጦር አስታወቀ። የዩናይትድ ስቴትስ የሰሜን ጥምር ግብረ ኃይል ባወጣው መግለጫ ለፌዴራል የደቡብ ምዕራብ ድንበር ጥበቃ ልኡካን ቡድን የተመደበው ዩኤች 72 ሁለት የተሰኘው ሄሊኮፕተር አርብ እለት ከሰዓት የተከሰከሰው ሪዮ ግራንዴ በተባለችው የቴክሳስ ከተማ አቅራቢያ የበረራ ስራ እያከናወነ ባለበት ወቅት ነው። የሰሜኑ ጥምር ግብረ ኃይል ባወጣው መግለጫ ሌላ አንድ ወታደርም ጉዳት እንደደረሰበትና የአደጋው መንስኤ እየተጣራ መሆኑን አመልክቷል። የብሔራዊ ጥበቃ ቢሮ ኃላፊ ዳንኤል ሆካንሰን በማህበራዊ ትስስር ገጻቸው ላይ በአደጋው ህይወታቸውን ላጡ ቤተሰቦች፣ ጓደኞች እና የስራ ባልደረቦች መጽናናትን ተመኝተዋል። አድማጮች ይህ ዜና የሚተላለፍላችሁ ከአሜሪካ ድምፅ ራዲዮ ነው። ዩናይትድ ስቴትስና አጋር ኃይሎቿ ቅዳሜ ዕለት በኢራን የሚደገፉት የየመን አማጽያን በቀይ ባህርና በኤደን ባህረ ሰላጤ ላይ የተኮሷቸውን አስራ አምስት የድሮን ጥቃቶች ተኩሰው ማክሸፋቸውን የአሜሪካ ጦር አስታወቀ። ብዙም ሳይቆይ አማጽያኑ ባወጡት መግለጫም በአሜሪካ የንግድ መርከብ ላይ ሚሳይሎችን በመተኮስና በቀይ ባህርና የኤደን ባህረ ሰላጤ ላይ የሚገኙ የዩናይትድ ስቴትስ የጦር መርከቦች ላይ ድሮኖችን በማሰማራት ጥቃት ማድረሳቸውን ገልጸዋል። ጥቃቱ የሁቲ አማጺያን ለዓለም ንግድ ወሳኝ በሆነው ቀይ ባህር ላይ በሚጓዙ መርከቦች ላይ የድሮንና የሚሳይል ጥቃት ዘመቻ ከጀመሩ ከህዳር ወር አንስቶ ካካሄዷቸው ጥቃቶች ትልቁ እንደሆነ ተገልጿል። ቡድኑ ጥቃቱን የሚያካሄደው እስራኤል ከሐማስ ታጣቂዎች ጋር በጋዛ ሰርጥ እያደረገችው ባለው ጦርነት ለፍልስጤማውያን ድጋፋቸውን ለማሳየት መሆኑን አስታውቀዋል። የዩናይትድ ስቴትስ ማዕከላዊ እዝ መጠነ ሰፊ ሲል የገለጸው የሁቲዎች ጥቃት ጎሳይቀድ በኤደን ባህረ ሰላጤ አቅራቢያ መድረሱን ገልጿል። እዙ አክሎ ድሮኖቹ በአካባቢው የንግድ መርከቦች፣ የአሜሪካ ባህር ኃይልና በቀጠናው በሚንቀሳቀሱ ሌሎች መርከቦች ላይ ስጋት መደቀናቸውን አመልክቶ ጥምር ኃይሎቹ እርምጃ የወሰዱት የመርከብ ጉዞ ነጻነትን ለመጠበቅና ዓለም አቀፍ ውሃ ደህንነቱ የበለጠ አስተማማኝ እንዲሆን ለማድረግ ነው ብሏል። እንደ አውሮፓውያን አቆጣጠር ከ2015 ጀምሮ በሳውዲ የሚመራ ጥምረት የሁቲ አማጽያንን ለማጥፋት ለዓመታት የቆየ የቦምብ ጥቃት ባካሄዱም አማጽያኑ አሁንም የየመንን ዋና ከተማ ሰነአና አብዛኛውን የቀይ ባህር ዳርቻ ይቆጣጠራሉ። ወደ ጋዛ የሚጓዝ እርዳታ ቆጵሮስ ላይ በሚገኝ መርከብ እየተጫነ መሆኑን አንድ የአሜሪካ በጎ አድራጎት ድርጅት አስታወቀ። ጭነቱ በጦርነት ወደሚታመሰው አካባቢ በባህር ላይ የሚጓዝ የመጀመሪያው መርከብ ሲሆን የአውሮፓ ህብረት መተላለፊያ ኮሪደሩ በዚህ ሳምንት እንደሚከፈት ተስፋ ያደርጋል። ኦፕን አርምስ የተሰኘውና የስፔንን ባንዲራ የሚያውለበልበው መርከብ ለጋዛ ሰርጥ በጣም ቅርብ በሆነችው የአውሮፓዋ ሀገር ቆፕሮስ በሚገኘው ላርናካ ወደብ ላይ የቆመው ከሶስት ሳምንት በፊት ነው የእርዳታ ቡድኑ አርብ ዕለት ባወጣው መግለጫ ቆጵሮስ የሚገኘው ወርልድ ሴንትራል ኪችን የተሰኘ ቡድን በርካታ የሰብአዊ እርዳታ እቃዎችን ወደ ሰሜናዊ ጋዛ ወደሚጓዘው መርከብ ላይ እየጫኑ ነው ብሏል። ለአርናካ የሚገኙት የአውሮፓ ኮሚሽን ኃላፊ ኡርሱላ ቮንደርሌየን ቀደም ሲል የባህር መተላለፊያ ኮሪደሩ እሁድ ይከፈታል ብለው ተስፋ እንደሚያደርጉ ተናግረው የነበረ ቢሆንም ዝርዝር ጉዳዮችን ግን ግልጽ አላደረጉም። በአሁኑ ወቅት ጋዛ ውስጥ አገልግሎት የሚሰጡ ወደቦች የሌሉ ሲሆን ለመጀመሪያ ጊዜ ወደ ሰርጡ የሚጓዘው ጭነት የት እንደሚራገፍ በእስራኤል ፍተሻ ይደረግባቸው እንደሆነና ማን እንደሚያከፋፍላቸው እስካሁን የተገለጸ ነገር የለም። የአሜሪካ መከላከያ ሚኒስቴር የሆነው ፔንታገን አርብ ዕለት ባወጣው መግለጫ ግን አሜሪካ ጋዛ ውስጥ ለማቋቋም ያሰበችው ጊዜያዊ የባህር ወደብ እስከ ስልሳ ቀናት ሊፈጅ እንደሚችል እና አንድ ሺህ የአሜሪካ ሰራተኞችም እንደሚሰማሩ አስታውቆ ነበር። አድማጮች ለሰዓቱ የያዝናቸው ዜናዎች እነዚህ ነበሩ። ከቀሪዎቹ የቅዳሜ መሰናዷችን ጋር መልካም ቆይታ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። ቅዳሜ የካቲት 30 2016 ዓ.ም፣ የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በተለያዩ ወቅታዊ ርዕሰ ጉዳዮች ላይ ያተኮሩ በርከት ያሉ ዘገባዎችና ቅርብሮች ይዘናል። እስከ አራት ሰዓትም አብረናችሁ እናመሻለን። አሁን ወደ ቀዳሚው የዕለቱ ዘገባ አልወሰዳችሁ ጎዳና የወደቁ እናቶችና ጨቅላ ልጆቻቸው የሚረዱበትን የበጎ አድራጎት ተቋም ይመለከታል። በ2013 ዓ ም የተቋቋመው የአምላክ ልጆች ፋውንዴሽን የኑሮ ዕጣ ፈንታቸው ከሆስፒታል ወደ ጎዳና የሆኑ እናቶችን አስጠግጦ ይረዳል። እስካሁንም ከ160 በላይ እናቶችን የረዳው አገር በቀል ተቋም ወላጆችን ከጨቅላ ልጆቻቸው ጋር ለስድስት ወራት በአራስ ቤቱ ካቆየ በኋላ በዘላቂነት እንዲቋቋሙም ድጋፍ ያደርጋል። ፕሮግራሙን አዘጋጅቶ ያቀረበልን ኬኔዲ አባተ ነው። የአምላክ ልጆች ፋውንዴሽን ሰው ከሰው ጋር በተራራቀበት ሰው ሰውን በሚሸሽበት በአስከፊው የኮቪድ-19 ሉላዊ ወረርሽኝ ወቅት ረዳት የሌላቸውና ጎዳና የመጨረሻ መዳረሻቸው የሆኑ እናቶችን ለማገዝ የተቋቋመ አገር በቀል ፋውንዴሽን ነው። ገና በአስር ዓመት የልጅነት ዕድሜው የአምላክ የተባለ ወጣት የታየው ራዕይ ለፋውንዴሽኑ መመስረት ምክንያት መሆኑን የፋውንዴሽኑ አስተባባሪ ሲስተር ሰናይት ፊሊጶስ ይገልጻሉ። የአምላክ ፍቅር አለባቸው የሚባል ወጣት ልጅ ነበረና፣ ይህ ወጣት ልጅ በአስር ዓመቱ የራሱ የሆነ ራዕይ ይጽፋል። እዚህ ጀርባዬ ላይ እንደምታየው በራሱ የእጅ ጽሑፍ የተጻፈ ነው እና ያቺ ራእይ የጻፋት ምንድነው? ትንሽ ድርጅት ከፍታለሁ። ሰራተኞች ቀጥራለሁ። አንድ ሰባት መቶ ሄክታር መሬት የሚሆን መሬት ይኖረኛል። ዘመናዊ እርሻ ይኖረኛል። በዚህ በእርሻው በሚገኘው ገቢ የጎዳና ልጆችን እረዳለሁ። ዩኒቨርስቲ ከፍታለሁ። አገሬን ከማይምነት ነጻ አወጣለሁ። አገሬን ደግሞ የተንጠላቀቀ አረጋለሁ ብሎ ይጽፍና ለአባቱ ይሰጣል። በአስር አመቱ ላይ ከአባቱ ጋር ይነጋገራሉ። እዛ ጋር እንደምናየው ይፈራረማሉ። ከዛ በኋላ ይሄ ልጅ ለትምህርት ወደ ውጭ ይሄዳል። አገር ሄዶ ከኮሌጅ ግራጁዌት ካደረገ በኋላ በ23 አመቱ ከዚህ አለም በሞት የአምላክ የልጅነት ርዕዩን ሳያሳካ በአሜሪካ ምድር የችን ዓለም በሞት ተሰናበተ። አሳዛኙ የእልፈት ዜና ከተሰማበት ማግስት ጀምሮ ቤተሰቦቹና ወዳጆቹ ርዕዩን እውን ወደ ማድረግ መሸጋገራቸውንም ሲስተር ሰናይት ያስረዳሉ። እንግዲህ በዙሪያቸው ያሉ ሰዎች ጓደኞቻቸው፣ ቤተሰቦቻቸው የሆኑ ተመካክረው ለምን ፋውንዴሽን አይቋቋምም ብለው ያስቡና ለአባቱ ያሳያሉ ፋውንዴሽን ቢቋቋም ይሻላል ብሎ አትሊስት ለመጽናናትም ለመታሰቢያም እንደዛ ብለው ለአባትዬው ሲያሳዩ አስር ዓመት ላይ የጻፈው ያችን ራእይ አባትዬው በክብር አስቀምጧት ነበር። እና ፋውንዴሽኑ ከተቋቋመ በእሱ ራእይ ላይ ቢመሰረት መሰረት ይሻላል በሚል ያችን ራእይ ይሰጣቸዋል። አሁን እዚህ ጋር መታያትነት በእጅ ጽሑፉ የጻፋት ና ይሄ ፋውንዴሽን የተቋቋመው በእሱ ራእይ ላይ ነው። ከዚህ የተነሳ ነው ስያሜው የልጁ ስም የአምላክ ስለሆነ የእሱ ልጆች ናቸው እንደማለት ነው። በዚህ መልኩ የተቋቋመው የአምላክ ፋውንዴሽን ከወሊድ በኋላ ወደ ጎዳና ከመውጣት በቀር አማራጭ የሌላቸውን እናቶች ከጤና ማዕከላት ጋራ በመቀናጀት በአራስ ቤቱ እያስጠጋ ይረዳል። አቶ መልካሙ ሉንፋ የፋውንዴሽኑ ስራ አስኪያጅ ናቸው። በጠቅላላ በማማ ሻንጣ 51 ሻንጣውን ይዘው ወደ ማህበረሰብ የተመለሱ ማለት ነው። ምንም መግቢያ የሌላቸውና መጨረሻቸው ግን ጎዳና የሆነው ግን እስካሁን እስከ ዛሬ ድረስ ትላንት እስከገባችው እና ድረስ መቶ አስር እናቶችን አስተናግደናል። በጠቅላላ መቶ ስልሳ አንድ እናቶችን ማለት ነው። ከነዚህ መካከል ሶስት መንትዎች አሉ መንትዎች አሉ። ስለዚህ መቶ ስልሳ አራት ህጻናቶችና መቶ ስልሳ አንድ እናቶችን አስተናግደናል። በጠቅላላ ወደ ሶስት መቶ ሀያ አምስት እናቶችና ጨቅላ ህጻናቶቻቸውን በጠቅላላ ማለት ነው ለማስተናገድ የቻለ ፋውንዴሽን ነው። የፋውንዴሽኑ አስተባባሪ ሲስተር ሰናይት ፊሊጶስ ደግሞ አራስ እናቶች ወደ ማዕከሉ ከገቡ በኋላ ስለሚደረግላቸው ክብካቤና ስለሚሰጣቸው አገልግሎት አብራርተዋል። አጠቃላይ የአራስ ቤት ስራ ዋና ስራችን የማልበስ ስራ ነው፣ የማረስ ስራ ነው። ማድረስ ማለት እዚህ ጋር አምጥተን ለስድስት ወር እናርሳለን ለስድስት ወር ስናርስ በተመጣጠነ ምግብ ነው የምናርሰው፣ እና የሚያስፈልጋት እንደ ባህላችን በገንፎ በአጥሚት እናርሳለን። ምክንያቱም ባህላችን ነው እና ስድስት ወር ሲቆዩ ዝም ብለው እንትን ብለው እንዳይቆዩ ይሰለጥናሉ። ስነተዋልዶ ይማራሉ፣ ስለ ጡት ማጥባት ይማራሉ። ከዛ በተጨማሪ ደግሞ የእጅ ጥበብ ሙያ ይማራሉ። አንዲት እናት ስትመጣ የምናደርገው ነገር ምንድን ነው? ነባር አራሶች አሉ ነባር አራሶች ወጥተው ይቀበሏታል። በምን ይቀበሏታል? በእልታ ይቀበሏታል። እኛ አሁን ይህንን እልታ እንዴት ሆኖ ያገኘ ነው መሰለ እንደ አንዱ ቴራፒ እንግዲህ አንዲትና ስትመጣ መጀመሪያ ላይ አልቅሳ፣ በጣም ተጨንቃ፣ አንገቷን ደፍታ ትመጣለች። ስትወጣ ግን በሳቅና በደስታ ትወጣለች። ስድስት ወሩ ቀላል አይደለም። በአሁኑ ወቅት በፋውንዴሽኑ ከሚገኙ እናቶች መካከል የሆነችው የመንታ ሕጻናት ወላድ ዝናሽ ጌታቸው ሆስፒታል እንዳለው የሚረዳሽና የሚያርስሽ ድርጅት ተገኝቶልሻል ስባል ለማመን አልቻልኩም ስትል ባገኘችው እድል መደነቋን ትገልጻለች። እንደ እንዲህ አይነት ቦታ ተገኝቶልሻል ዝናሽ ምንት ያለሽ አሉኝ። ከነ ልጆች ነው ወይስ ከልጆች ነው? ልጆቼን ብቻ ነው የሚቀብሉት አልኩት። ከነ ልጆች ነው ሲሉኝ አላመንኩም። ልጆችን ልሸጪ ነው አልኳት፣ ባፊ አውጥቼ ማለት ነው። አይደለም ዝናሻ፣ ይማኝ ያለችኝ። መጣ ወደዚህ ማለት ነው። ስመጣ እዚህ ጋር ሴቶቹ ተሰበሰቡና እዚህ ያሉት ልጆች እንደኔ በቃ እናቴ የተቀበለች ና ቤተሰቦች የተሰበሰቡ መሰለኝ። ይዛኔ ማለት ነው። የተሰማኝን ደስታ ልገልጽ ላልችልም። በጣም ነው እንዴት የደሰትኩት። እና በቃ እስከ ዛሬ እግዚአብሔር ይመስገን፣ እናት አባቴን እህት ወንድሞቼን እዚህ ነው እያየሁት ያለሁት። ሜሮን ሰይፉ አስተያየቷን የሰጠችን ሌላዋ የፋውንዴሽኑ ተጠቃሚ ናት። በርደርሽ በእልልታ ሊቀበሩ ልጆቹ ይሰበሰቡ ናሰ በረጅቱ በጣም ነው እናቴም አባቴ ሞቱ፣ ግን አባቴና እናቴ ቢሞቱ ሆኖ እዚህ ቤት በእልልታ ተቀበሉ። ጠንካር ነው። ለእኔ ሰጥቶኝ ልጅ እስኮን ድረስ ስድስት ወር ሙሉ እዚሁ ነው። እዚህ ቤት እውነት አምላክ ልጅ አልሞተም በሕይወት አለ። ድሮ ራሴ ጥዬ ነበር ማንነት ጥዬ ነበር። ግን አሁን እዚህ ቤት መጥቼ ማንነት ያግኝቻለሁ። ፋውንዴሽኑ ያረሳቸው እናቶች ከስድስት ወራት በኋላ ከአራስ ቤት ሲወጡ ቤተሰቦቻቸውን በማፈላለግ እንዲቀላቀሉ ከማድረግ አንስቶ በተለያዩ የሥራ ዘርፎች ተሰማርተው ራሳቸውን እንዲችሉ ድጋፍ እንደሚደረግላቸው አስተባባሪዋ ሲስተር ሰናይት ተናግረዋል። ከዚሁ አገልግሎት በተጨማሪ ቤተሰብን የማማከርና የማሰልጠን ጎዳና ላይ የሚገኙትን ደግሞ ከሱስ ነጻ እንዲሆኑ የማገዝ ተግባራትም እንደሚከናወኑ አስተባባሪዋ ዘርዝረዋል። ፋውንዴሽኑ እስካሁን ስራዎቹን የሚያከናውነው በአባሎችና በጎ ፈቃደኞች ድጋፍና አስተዋጽኦ እንደሆነ ስራ አስኪያጁ አቶ መልካሙ ዱንፋ ገልጸዋል። የቤት ኪራይ ከሌሎች ወጪዎች ጋር ተዳምሮ ፋውንዴሽኑን እየፈተነው እንደሚገኝ ጠቅሰው ተጨማሪ ድጋፍ እንደሚያስፈልገው አመልክተዋል። መንግስት ጋርም ጫና እንዳለ ብንረዳም ግን እያገለገልን ያለው በአይነቱ ልዩ ነው። ዛሬ የተወለደው ልጅ ነው ምናገለግለ ዛሬ የተወልዶ የጣፈንታው አንዳንድ ጊዜ ሽንት ቤት አንዳንድ ጊዜ መወርወር የሆነውን ወደ ሽንት ቤት መወርወር የሆነውን ወም መወገድ የሆነውን ልጅ አንስተን ኢትዮጵያዊ ዜጋ እንዲሆን ነገገሩንን እንዲወድ የምናደርግ አይነት ፋውንዴሽን ስለሆነ ለምሳሌ መንግስት ቦታ ቢሰጥን ቦታ ቢሰጥን አትሊስት ከቤት ግራይ ወጥተን እኛ ደግሞ የበለጠ ለመስራት እድሉ አለን። ከሆስፒታል ወደ ጎዳና ከመውጣት በቀር ምርጫ የሌላቸውን እናቶች መጠጊያ ሰጥቶ በቀጣይ ኑሯቸውን የሚያቋቁመውን የአምላክ ልጆች ፋውንዴሽን ማገዝ የሚፈልግ ማንኛውም ሰው በግለሰብ በቤተሰብና በተቋም ደረጃ አባል በመሆን አሊያም በበጎ ፈቃድ አገልግሎቶች በመሳተፍ እንዲያግዝም ኃላፊዎቹ ጥሪ አቅርበዋል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። ኬኔዲን ለዝግጅቱ አመሰግናለሁ። ወደ ተከታዩ ርዕስ ስንሻገር ደግሞ ቁጥራቸው የበዙ ሴቶችን ከአጉድ ልማድ የታደገው የትርሃስ አሻራ ዓለም አቀፉ የሴቶች ቀን ትላንት የካቲት 292016 ዓ ም በመላው ዓለም ታስበ ውሏል እለቱን በማሰብ በቤንሻንጉል ጉሙዝ ክልል ሴቶች በወሊድ እና በወር አበባ ወቅት ወደ ጫካ እንዲገቡና እንዲገለሉ የሚገደዱበትን አጉል ልማድ ሙሉ ለሙሉ እንዲቀር ከሁለት አስርት ዓመታት በላይ የሠራ ተቋም ጋብዘናል። ምዥዥጓ ሎካ ይሰኛል። ከዚህ ዓለም በሞት በተለየችው ወጣት ትርሃስ መዝገባ አማካኝነት የተመሠረተ ተቋም ነው። ተቋሙ በተጨማሪም ልዩ ልዩ ጥቃት የደረሰባቸው ሴቶች የሚያርፉባቸውን ቤቶች በማዘጋጀት የጤና የፍትህ አገልግሎትና የሥነ ልቦና ድጋፍ እንዲያገኙ በማድረግ ላይ ይገኛል። ፕሮግራሙን ያዘጋጀችው ኤደን ገረመው ናት። ቀጥሎ ይቀርባል። በቤኒሻንጉል ጉምዝ ከ20 ዓመት በፊት ህጋዊ እውቅና አግኝቶ የተመሰረተው ምዥጓ ሎካ ወይም በአማርኛ ትርጉሙ የንጋት ብርሃን ተቋም የአንዲት ትጉ ሴት እውቀት እድሜና ወጣትነት መስዋዕት የተደረገበት ነው። ህይወቷ ካለፈ ሁለት ዓመታት ያለፉት ወይዘሪት ትርሃስ መዝገበ በወጣትነቷ ለስራ አጋጣሚ በሄደችበት በቤኒሻንጉል ጉሙዝ እንድትቀር ያደረጋት በአካባቢው ያየችው በሚወልዱና በወር አበባቸው በሚመጣበት ወቅት የሚገለሉ ሴቶች ህይወትና ህልፈት ነው። ወይዘሪት ትርሃስ ይህንን ለመታደግ ምዥጓ ለኳን የንጋት ብርሃንን መስረታለች። የተቋሙ ስራ አስኪያጅ ህድሪ ወርቁ፣ ዓለም አቀፉ የሴቶች ቀን ሲታሰብ ወይዘሪት ትርሃስ መዝገበን ለማስታወስ አይቻልም ትላለች። እንግዲህ ምዥዥጎ ሎካ የሴቶች ልማት ማህበር ምዥዥጎ ማለት የጉምዘኛ ቃል ነው። የተመሰረተው እንደ ኢሮፕያን አቆጣጠር በሁለት ሺህ ሁለት ነው። የተመሰረተውም በአንዲት ወይዘሪት ትርሃስ በምትባል ሴት በቤንሻንጉል ጉምስ በአጋጣሚ ከኤርትራ ወደ ኢትዮጵያ መጣ። ወደ አዲስ አበባ መጣ። የውጭ ጉዞ ነበራት እና ያን ፕሮሰስ እያደረገች በዛን ሰዓት ፕሮሰሱ እስኪያልቅ ወደ ቤንሻንጉል ጉሙዝ ፓዌ ወረዳ ሳሊኒ ፕሮጀክት ነበረ። በአጋጣሚ እዛ ለስራ መጣች። ስራዋን ጨርሳ ወደ የውጭ ጉዞዋን ለማድረግ ወደ አዲስ አበባ እየመጣች ባለችበት ጊዜ አንድ መንደር ውስጥ በመንገድ እያለፈች አንድ ራሷን ያጠፋች እናት አየች እና የአካባቢውን ሴቶች ያለቅሳሉ ስትጠይቅ ለስድስት ጊዜ ልጅ ሞቶባት በመውለድ ለስድስት ጊዜ ልጅ ሞቶባት እኔ ማረባ ሴት ነኝ በማለት ነው ራሷን ያጠፋችው የሚል ምላሽ ሲሰጧት፣ እዛው ላይ ወዲያውኑ ወሰነች። የራሴን ህይወት ትቼ የዚህን ማህበረሰብ ህይወት ማገልገል አለብኝ። የውጭ ጉዞዬንም ሰርዣለሁ። ትምህርት ምንም አይነት የእኔ የምለው ነገር አይኖርም። ይህን ህዝብ ነው የማገለግለው በማለት የአካባቢውን ማህበረሰብ ወደ ውጭ ልትሄድበት በነበረው ገንዘብ የዳስ ትምህርት ቤት በመስራት ሴቶችን ማስተማር ውፍጮ መትከል በአካባቢያቸው የተለያዩ ድጋፎችን ስታደርግ የአካባቢው ማህበረሰብ ላይ ተቀባይነት አገኘች እና ምን ፈልገሽ ነው ከኛ ይህን የምታደርጊው? የሚል ጥያቄ የተነሳ ቤት ወልዳችሁ ማየት ነው የምፈልገው የሚል ሀሳብ ስትሰጣቸው እነሱም የጎሳ መሪ ሚስት በአጋጣሚ ነፍሰጡር ነበረች፣ ቤት ወለደች። ከዛ በኋላ የትረሀስ አምላክ ደማይፈራም ብለው በአካባቢያቸው አወጁ። ማስተማር ጀመሩ እና በመተከል ዞን የጉምዝ እናቶች ጫካ ነው ምጣቸው በሚመጣ ጊዜ የወር አበባ በሚሆን ጊዜ ከቤት ውስጥ ይወጣሉ ይገለላሉ እና ሙሉ በሙሉ አሁን ከጫካ ወደ ቤት ከቤት ደግሞ ወደ ጤና ጣቢያ እና ወደ ሆስፒታል እየሄዱ እንዲወልዱ ማድረግ በማድረግ ነው ስራዋን የጀመረችው ከዛ ከጫካ መውለድ የተጀመረ ስራ እሱን ለማስቆም የተጀመረ ስራ ግን ዘርፈ ብዙ ስራዎችን በስፋት እየሰራ ይገኛል አሁን ላይ ምዥዥጉ ሎካ ለአካባቢው ማህበረሰብ ወፍጭ ቤቶችንና ወደ 12 የሚጠጉ ትምህርት ቤቶችን በማቆም የተለያዩ ግብረሰናይ ስራዎችን ሰርቷል። ተቋሙ የእናቶችና የህጻናት ሞት ቁጥር እንዲቀንስ እንዲሁም ሴቶች በቤት ውስጥ ብሎም በጤና ጣቢያዎች እንዲወልዱ ማድረግን ጨምሮ ጥቃት ለደረሰባቸው ሴቶችም የህክምናና የፍትህ አገልግሎት እስኪያገኙ ድረስ የሚቆዩባቸው የሴት መጠለያዎችንም እስከ መገንባት ደርሷል። እንግዲህ ምዥዥጎ ሎካ በዋናነት የሚሰራው ሴቶችና ህጻናት ላይ ነው የሚሰራው በተለይ ደግሞ ሴቶች ላይ የሚደርሱ ፆታዊ ጥቃቶችን መከላከል እንዲሁም ምላሽ መስጠት መከላከል፣ በተለያዩ ዘርፎች የግንዛቤ ማስጨበጫ ስራዎችን በራዲዮ በማስ ኤጁኬሽን፣ እንደዚህ በባጃጅ ሞንታር ታርጎ ጭኖ በማስተማር በመኪናዎች እየተዘዋወሩ ማስተማር፣ የተለያዩ ማህበረሰብ ውይይቶችን በማድረግ ግንዛቤ ይፈጥራል። ለማህበረሰቡም ለአመራሩም በተለያየ መልኩ ስልጠናዎችን ይሰጣል። ጥቃት ከደረሰባት ሴት አንድ ሴት ጥቃት ከደረሰባት በኋላ ደግሞ የመጠለያ አገልግሎት ታገኛለች። ግልገል በለስ ላይ በጣም የሚያምር ውመን የጊዜያዊ ማረፊያ አለን። ጥቃት የደረሰባቸው ሴቶች ጊዜያዊ ማረፊያ አለ። እነዚህ ጊዜያዊ ማረፊያዎች ጥቃት የተፈጸመባቸው ሴቶች የጤና፣ የህግ፣ የስነ ልቦና እና የመልሶ ማቋቋም አገልግሎቶችን እንዲያገኙ እንደሚያደርግ የምትገልጸው ህድሪ ተቋሙ በጎዳና ላይ ለሚኖሩ ሴቶች የሙያ ስልጠና በመስጠት መልሷ እንደሚያቋቁም እና እንዲሁም በገጠር ነዋሪ ለሆኑ በፊስቱላ እና ለሌሎች ከወሊድ ጋር ተያይዘው የሚመጡ ጉዳቶች እና የጤና ተግዳሮቶች የተጋለጡ ሴቶችንም ያግዛል ትላለች። ፊስቱላውን እየቀነሰ መጥቷል ቁጥሩ። የማህፀን መውረድ በጣም ብዙ እናቶች ደብቀውት ለረጅም ዓመት የሚኖሩት ችግር ነው እና እነዛን ሴቶች ወደ ባህር ዳርና አዲስ አበባ በማምጣት ሕክምና እንዲያገኙ በማድረግ ሲመለሱ ደግሞ በአካባቢያቸው ስራ እንዲሰሩ የስራ ማስጀመሪያ ገንዘብ በመስጠት ማህበረሰቡ ጋር እንዲቀላቀሉ የማድረግ ስራለን። ከዛ በተጨማሪ ትምህርት ቤቶችን እንግዲህ ወይዘሪት ትራስ በሕይወት ባለችበት ጊዜ በዳስ የጀመረችውን ትምህርት ቤት ወደ አስራ ሁለት ትምህርት ቤቶችን መተከል ዞን ላይ ገንብታ ለመንግስት በማስረከብ አገልግሎቱን ሴት ተማሪዎች በአካባቢያቸው የትምህርት አገልግሎት እንዲያገኙ ያደረገችበት ሁኔታ አለ። የዛሬ አስር አመት ገደማ የዘጠኝ አመት ልጅ ሳለች በሰሊጥ እርሻ ላይ ከተፈጸመባት ጾታዊ ጥቃት በኋላ ወደ ተቋሙ የመጣችው ወጣት አበባ ይሁን ስሟን ማንነቷ እንዳይታወቅ በማለት ቀይራ ነው። ማዕከሉ ለመጀመሪያ ጊዜ ፊደል የቀመሰችበት ሕክምናና የስነ ልቦና ድጋፍ እንድታገኝ ያደረጋት፣ እንዲሁም ፍትሕ እስክታገኝ ድረስ የታገለላት መሆኑን ትገልጻለች። ከጎንደር ከእናቴ ጋር እየኖርኩ እያለ የእናቴ ህግ አክስቴ ወደ ጃዊ ላይ መጣች፣ ስራ ለማሰራት ማ ሰባት አመት ሁለት አመት እንደዛ ቆይቼ እንደገና ስራ ለመስራት ወደ ቤኒሻንጉል መጣን። ከዛ ቤኒሻንጉል መጥቶ ስራ እየሰሩ እየመጣ ከምስት ነበር የምንዘረው ያለው ያን ጊዜ ያክስቴ ባል ሄደ። ብቻይም ወደ እኔ ያ ገበሬው አለ። ከዚ ገበሬ ጋር ፍቶኝ ሲሄድ ነበረ። በቃ ተባረረ። እንደገና እንደገና እንደገና ፖሊስ እንደመጣ እራሱ ብሎ እንደገና ፖስታችንም ፖሊስ ወሰደ ወደ ወደዚህ ወደ ባምቦ ሁለት ስድስት መጨረሻ አካባቢ ነው የገባሁት እና ያው እንደገባሁ መጀመሪያ ህክምና ያደረጉልኝ ህክምና ያደረጉልኝ ህክምና ያደረገልኝ። ከዛ በኋላ ደግሞ ፍርድ እንደዚያ ደግሞ እንዲሰጥኝ ያደረጉ። ከዛ በኋላ ደግሞ ትምህርት ማስመዝገብ አንደኛ ጥልሀብዬ ማለት ትምህርት አላውቅም ነበር። ወጣቷ በአሁን ሰዓት የአስረኛ ክፍል ተማሪ ስትሆን የደረጃ ተማሪ በመሆን ባላት ተሳትፎ ተቋሙ ከሚኮራባቸው ልጆች አንዷም ናት። እሷም ታዲያ ህልሟ ምዥዥጓ ልኳን እንዲሁም ደግሞ በባህል ምክንያት ከግንዛቤ ማነስ ለጥቃትና ለጤና ችግር የተጋለጡ ሴቶችን ማገዝ መሆኑን ታጋራለች ወደ በቃ

የዘንድሮ ዓለም አቀፍ የሴቶች ቀን አካታችነትን ማነቃቃት በሚል መሪ ቃል ታስቦ የዋለ ሲሆን በተለያዩ አጉል ልማዶች የተገለሉ ሴቶችን ማህበረሰቡን በማስተማር ማካተት እንዲሁም ሴቶች ራሳቸውን በምጣኔ ሀብት አቅም እንዲያሳድጉ ማድረግን የመሳሰሉ ጉዳዮችን የትኩረቱ ነጥብ አድርጓል። በእነዚህ ነጥቦች ላይ ለብዙ ዓመታት የሰራው ምዥዥጓ ሎካ ከቤኒሻንጉል ጉምዝ በተጨማሪም በሌሎች ክልሎች ላይም እየሰራ ይገኛል። እኛ አሁን እየሰራን ያለ ነው። ቤንሻንጉል ጉሙዝ ላይ አምስት ወረዳዎች ላይ ነው። ማንዱራ፣ ድባጢ፣ ዳንጉር፣ ቡለን እንደዚሁም ፓዊ ላይም ስንሰራ ነበረ። አማራ ክልል ላይ ደግሞ ጓንጓ ወረዳ ወይም ቻግኒ የሚባል አንድ ወረዳ ላይ እንሰራለን። በዚህ ዙሪያ እና ያው ሴቶች ላይ ብዙ ጊዜ ጥቃቶች ይደርሳሉ። በተለይ ትምህርት ቤቶችንም ከመገንባት አኳያ የትርሃ ስም ሀሳብ የነበረው ሴት ልጅ ከአካባቢው አርቃ ስትሄድ ለተለያዩ ለጠለፋ ለተለያዩ ጎጂ ልማዳዊ ድርጊቶች አሉ። በተለይ እንደ ጉምዝ አካባቢ ላይ ስናይ የለውጥ ጋብቻ የሚባል አለ በስፋት ያለ ከጫካ መውለዱን ስናስቆት በስፋት እያየ ነው ያለው። ደግሞ አንድ ሴት ወይም አንድ ወንድ ማግባት ሲፈልግ እህቱን ሰጥቶ ሌላ ሴት ነው የሚያመጣው እና ፈለገችም አልፈለገችም ለለውጥ ጋብቻ ብቻ የምትሰጥበት ሁኔታ አለ እና በሰፊው አሁን እዛ ላይ ነው እየሰራን ያለ ነው እና በተለይ ከጉምዝ ልጃገረድ ሴቶች ላይ በስፋት የሚታየው የለውጥ ጋብቻ ነው የሚገጥማቸው ችግር። ወደኛ ሴፋውስ ወይም መጠለያ የሚመጡትም አብዛኞቹ በዚህ ችግር ምክንያት ነው። ልክ ይህ ችግር ሲፈጸም ሪፖርት ያደርጋሉ ወደኛ ሴፋውስ መጥተው፣ ወደ ህግ የሚሄደውም ወይም ከቤተሰብ ጋር ዲስከስ አድርገን ትምህርቷን የምትማርበትን ነገር የማስቀጠል ሁኔታ ጋብቻውን እንዲቋረጥ የምናደርግበት ሁኔታ አለ። እድሜያቸውም ከ18 ዓመት በታች ናቸው። በሺዎች ለሚቆጠሩ ሴቶች የንጋት ብርሃን መሆን የቻለው ምዥጓ ሎካ ተቋም ስራ አስኪያጅ ህድሪ ወርቁ ለዘንድሮ ዓለም አቀፍ የሴቶች ቀን ሴቶች በሰላም እጦት ችግር የበለጠ ተጎጂ በመሆናቸው ሴቶች በሰላም ዙሪያ የሚደረጉ ውይይቶች ላይ እንዲሁም ድርድሮች ላይ ተሳታፊ እንዲሆኑ ማድረግ በተጨማሪም ደግሞ ለሴቶች ሲባል ሰላም አስፈላጊ መሆኑን አጽንኦት ሰጥታ አስተላልፋለች። ከአሜሪካ ድምፅ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ። ኤደንን ለዝግጅቷ አመሰግናለሁ። ወደ ተከታዩ ቅንብር ደግሞ ስናልፍ የአውሮፓ ህብረት ውሳኔ የኢትዮጵያ አበባ አምራቾችን አስግቷል ይላል የአውሮፓ ህብረት ከኢትዮጵያ የሚላክ የአበባ ምርት የሳት ራት ከሚባለው ተባየ ጸዳ መሆኑን ለማረጋገጥ የናሙና መጠኑን በመጨመር ፍተሻና ቁጥጥር ለማድረግ መወሰኑን የኢትዮጵያ ሆርቲካልቸራል አምራቾችና ላኪዎች ማህበር አስታውቋል ገብረ ሚካኤል ገብረ መድህን የተከታተለው የኢትዮጵያ ሆርቲካልቸር አምራቾችና ላኪዎች ማህበር ዋና ዲሬክተር አቶ ቴዎድሮስ ዘውዴ ለአሜሪካ ድምፅ በሰጡት ቃለ መጠይቅ የአውሮፓ ህብረት ቀደም ሲል ከኢትዮጵያ ከሚላከው የአበባ ምርት አምስት ከመቶ ናሙና በመውሰድ ፍተሻ ሲያደርግ መቆየቱን አውስተዋል። ከሁለት ወር በኋላ የናሙናውን መጠን ወደ ሀያ አምስት ከመቶ ለማሳደግ መወሰኑንም ተናግረዋል። ሁኔታው መሻሻል ካላሳየ ህብረቱ የአበባ ምርቱን እስከ ማገድ ሊደርስ ይችላል የሚሉት ዋና ዲሬክተሩ ይህም የሀገሪቱን ኢኮኖሚ እንደሚጎዳ አመልክቷል። የአበባ ምርት ጥገኛ የሆነው የእሳት ራት እየተባለ የሚጠራው ተባይ በአውሮፓ እንደ ብርቱካንና መንደሪን የመሳሰሉ ፍራፍሬዎችን እንደሚያጠቃ ታውቋል። ይህን ችግር በጥናት አረጋግጧል የተባለው የአውሮፓ ህብረትም ከኢትዮጵያና ከኬንያ የሚገቡ የአበባ ምርቶች ከተባዩ ነፃ ለመሆናቸው ፍተሻና ቁጥጥር እንዲደረግባቸው መወሰኑን የኢትዮጵያ ሆርቲካልቸር አምራቾችና ላኪዎች ማህበር ዋና ዲሬክተር አቶ ቴዎድሮስ ዘውዴ ተናግረዋል። ይህ ጉዳይ በተገቢ ቁጥጥር ካልተደረገ ኤክስፖርቱ ላይ አሉታዊ ተፅዕኖ ስለሚያሳርፍ ሰፊ ስራዎች እንዲሰሩ የአውሮፓ ህብረት ማሳሰቢያ ሰጥቷል። ንግዱን የማቋረጥ ፍላጎት የላቸው። ይሁንና የአውሮፓ ህብረት ኮሚሽን ቦት አድርጓል። በዚህ መሰረት እንግዲህ ከአምስት ፐርሰንት ዲስትሪክሽን ወደ ሀያ አምስት ፐርሰንት ዲስትሪክሽን እንዲያድግ ውሳኔ የተወስኗል ማለት ነው። ይህን መቀየር አይቻልም። መቀየር የሚቻለው ከኢትዮጵያ የሚሄዱት አበባዎች እንቁላሉንም ሆነ ሌሎች የተባዩን ምልክቶች ይዘው እንዳይሄዱ ማድረግ ላይ መረባረብ ነው የሚያስፈልገው። እንደተገለጸልን ከሆነ እንግዲህ አዝማሚያውን ነው የሚያዩት። የመቀነስ አዝማሚያው መቀጠል ከቻለ ከሀያ አምስት ፐርሰንት ኢንስፔክሽን መጠን ሊቀነስ ይችላል። የተባዩ ኢንተርሰፕሽን የመጨመር አዝማሚያ ካሳየ የኢንስፔክሽን ለበሉ እንግዲህ ከተወሰነው ከሀያ አምስት ፐርሰንት እስከ መቶ ፐርሰንት ሊሄድ ይችላል። መሻሻል ካልቻለ ወደ ባን እንደሚሄዱ ወይም ደግሞ ከኢትዮጵያ ኤክስፖርት መከልከል ደረጃ ሊደርስ የሚችል ውሳኔ እንደሚያሳልፉ በግልጽ አሳውቀውናል። በአውሮፓ ሕብረት ፍተሻና ቁጥጥር የሚደረግበት የአበባ ናሙና መጠን ከአምስት ከመቶ ወደ ሀያ አምስት ከመቶ ማደጉንና ይህም ከሁለት ወራት በኋላ ተፈጻሚ እንደሚሆን ዋና ዲሬክተሩ ጠቁመዋል። ወደ አውሮፓ የሚላከው አበባ ከተከላው ጀምሮ እስከ ማጓጓዝ ድረስ ከተባዩ የጸዳ እንዲሆን ካልተሰራ በውጪ ንግድ ላይ ተጽዕኖ ይፈጥራል ሲሉም ስጋታቸውን ገልጸዋል። ትልቁ ነገር ተባዩ ከእንቁላሉ ጀምሮ ከኢትዮጵያ ቦርደር እንዳያወጣ ማድረግ መቻል አለብን። እያንዳንዱ እርሻ ላይ የሰልፍ ፖሊሲንግ ስራ መሰራት መቻል አለበት። የተቀናጀ ጥረት ይፈልጋል። ያ ካልሆነ ግን ከሰባ አምስት ፐርሰንት በላይ የሚሆነው ኢትዮጵያ አበባ ወደ አውሮፓ ህብረት ሀገራት ነው የሚላከው። ከዚህ በተጨማሪ እንግዲህ ከቡና ቀጥሎ ሁለተኛው ከፍተኛ ውጭ ምንዛሪ የሚያመነጭ ዘርፍ ነው ለሀገራችን። ስለዚህ ሰባ አምስት ከመቶ የሚሆነውን የኤክስፖርት መዳረሻ ማግኘት ካልቻለን ትልቅ አሉታዊ ተጽዕኖ ነው ኢኮኖሚው ላይ ኖረዋል ማለት ነው። በጉዳዩ ላይ ለአሜሪካ ድምፅ አስተያየት የሰጡት የአበባ አምራቹ አቶ ዘውዱ መለሰ በበኩላቸው በአውሮፓ ህብረት የምርመራ ማዕከል የሚፈተሸው የናሙና መጠን መጨመር በራሱ በውጪ ንግድ ላይ ተጽዕኖ አለው ይላሉ። የምርት መዘግየት ለገበያ መዘግየት፣ ቀጥሎ ደግሞ ምርቱ ላይ የሚከሰሙ ጥራት ጉድለት ያመጣል ማለት መጉላላት የመፍጠር ነገር ይኖራል። ቀጥሎ ደግሞ በጣም የጀመረ ከመጣ ምርቱ እንዳይላክ ሊያግዱ ይችላሉ፣ ከቁጥራቸው ውጭ ነው ብለው ካሰቡ። ተባዩ አስቸጋሪ ባህሪ እንዳለው የገለጹት አቶ ዘውዱ መለሰ እንደዚያም ሆኖ ችግሩን ለመከላከል ተግባራዊ እንቅስቃሴ መጀመሩን ጠቁመዋል። የመጀመሪያው መለየት ተባይ እንዴት ነው ቢወት ውደቱ እንዴት ነው? በመቼ ጊዜ የምትከሰተው በምንድን ምቹ ሁኔታ የሚለውን እና ደግሞ ከሌሎቹ በምንድን ነው ተመሳሳይ የሆኑ ተባዮች አሉ፣ ዚች ሳሳት ምላፍ ማለት ነው ምንድን ነው ለየት የሚያደረጋል የሚለውን ነገር በሴክተሩ ደረጃ አወነት መፍጠር ነው። ግንዛቤ ተፈጥረዋል። እሱን መለየት ከተቻለ በኋላ ቀጥሎ ያለው የሞኒተሪንግ ስራዎችን ከተጨረስ በኋላ እነዛ ነገር ይህን ነገር እንዳይመጣ ወይም ደግሞ ካለም ቁጥር በማድረግ ከፋርም ሌቨል እንዳሄድ ማረግ ነው ዋናው ዓላማ። የማህበሩ ዋና ዲሬክተር አቶ ቴዎድሮስ ዘውዴም ማህበሩ ከመንግስት ጋር በመተባበር ችግሩን ለመከላከል የሚያስችሉ ልዩ ልዩ እንቅስቃሴዎችን እያደረገ እንደሚገኝ አስታውቀዋል። እንግዲህ ማህበሩ አስር ሺህ ሰራተኞች አሰልጥኗል። በቀጣይም በሚቀጥሉት ሳምንታት አስር ሺህ ሰራተኞች ተጨማሪ ሰራተኞች ለማሰልጠን ዝግጅት እያደረገ ነው የሚገኘው የኢትዮጵያ ግብርና ባለስልጣኑ ኤርፖርት ያለውን ኢንስፔክሽን እንደሚያጠናክር ኩባንያዎቹን እየለየ ተጨማሪ ምርመራ እንደሚያደርግ ስትራክቸር ኦዲት እርሻዎቹም ላይ እንደሚያደርግ በአጽንኦት ሰጥቶ አሳውቋል። ይህ እንግዲህ ኤክስፖርቱን የመታደግ ጉዳይ ነው። በአውሮፓ ህብረት የወጣውን ህግ አክብሮ ለመስራት ግን ሁሉም ባለድርሻ አካላት የበለጠ ርብርብ እንዲያደርጉ ጠይቀዋል። እንግዲህ አብዛኞቹ ኮመርሻል እርሻዎች አበባ እርሻዎች ከስሞል ሆልደሮች ወይም ከአነስተኛ አርሶ አደሮች አጎራቧቸው ነው የሚሰሩ ናቸው። የኮመርሻል እርሻዎቹ ወይም የአበባ እርሻዎቹ ውስጣቸው ላይ ተባሉ ሊቆጣጠሩ ይችላሉ። ነገር ግን በአነስተኛ አርሶ አደሮችን በኩል ፖስት ፕላንት የሚባሉት ላይ ማሌሽ ካልተደረገ ተባዩን በአጠቃላይ መቆጣጠር ስለማይቻል መንግስት ጠንካራ የሆነ የግብርና ኤክስቴንሽን ሲስተም አለው። ከዛ ጋር ተሰናስሎ ቢሄድ በተለይ የማምረቻ ክለስተሮች አካባቢ ያሉ በክልልም በፌዴራል ለበልም በግብርና ሚኒስቴርም በክልል ግብርና ቢሮዎች በኩልም ይህንን ታሳቢ ያደረገ እንቅስቃሴዎች መደረግ ቢችሉ፣ ከኮመርሻል እርሻዎች ወይም ከአበባ እርሻዎች ጋር የተቀናጀ ኢንተርቬንሽን ካለ ተባዩን መቆጣጠር ይቻላል። መንግስት በዚህ በኩል ተገቢውን ትኩረት መስጠት አለበት። በጀት የሚያስፈልጋቸው ጉዳዮች አሉ። እንግዲህ የሴክተሩን ኢምፖርታንስ ታይቶ በጀት ለሚያስፈልጋቸው ጉዳዮች አቅም መገንባት የሚያስፈልጋቸው ጉዳዮች አሉ። የፕሮቶኮል አተገባበር ስትሪክትሊ መሄድ አለበት። እነዚህ ላይ በመንግስት በኩል ትኩረት ተሰጥቶ ቢሰራ የግሉን ዘርፍ እንቅስቃሴ ኮምፕሊመንት ያደርገዋል ወይም ያግዘዋል ብለን እናምናለን። የተሻለ ተፎካካሪ ለመሆን እነዚህ ሬጉሌሽኖች የተሻለ ግንዛቤ ፈጥሮ የተሻለ የማስፈጸም አቅም ፈጥሮ ኮምፕሊያንስ ለበላችንን አሻሽለን መፎካከር ካልቻለን ኢትዮጵያ እንደ ሀገር ተፎካካሪነት ጥያቄ ውስጥ የሚገባ ይሆናል ማለት ነው። የአበባ ምርት ዘርፉ በቀጥታና በተዘዋዋሪ ከሁለት መቶ ሺህ በላይ ዜጎች ኑሮአቸውን የሚመሩበት እንደሆነ ታውቋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ። ገብረ ሚካኤልን ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጮቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ በ1925 እና 31 ሜትር ባንዶች በአጭር ሞገድ እንዲሁም በኢትዮ ሰዓት የሚተላለፈውን የቅዳሜ ምሽት ዝግጅታችንን ነው። አሁን የፕሮግራሙ ተከታታዮች በጉጉት ወደምትጠባበቁት የሳምንቱ ምርጥ ዜማዎች ወደ ተካተቱበት የምሽቱ አዝናኝ ቅንብር ነው የምናመራው። የሙዚቃ ቃና የፕሮግራሙ አዘጋጅና አቅራቢ እንግዲህ ወልዴ já, já, já, já, já, ጤና ይስጥልኝ እንደምን አመሻችሁ። ዘወትር ቅዳሜ የምሽት ዘና የምንልበት ሳምንት ያዩ የሙዚቃ ቃና አሁን ጀምሯል። ሙዚቃዎቹን መርጬ ወደ እናንተ የማደርሰው እንግዶ ሌነኝ እስከ አራት ሰዓት አብራችሁ ልትቆዩ እጋብዛለሁ። የዛሬውን የሙዚቃ ቃናን የምንከፍተው አውልቢ አራውንድ በተሰኘው እና ደ ስፔነርስ በሚባል የቡድን ስማቸው በሚታወቁት አቀንቃኞች በተሠራው ቆየት ባለ ተወዳጅ ዜማቸው ነው። መሪ ዘፋኙ ባቢ ስሚዝ ይባላል። የፍቅር ጉዞአችን ፍጻሜው ላይ ቢመስልም ትንሽ ጥፍጣፊ አይጠፋውምና ከደወልሽልኝ መልሼ እመጣለሁ እያለ ነው። ዘ ስፒነርስ በባቢስ ሚዝ መሪነት ያቀነቀኑት አውል ቢ አራውንድ የተሰኘው የተሰኘ ዝፈናቸው ነበር። የሙዚቃ ቃና በመቀጠል ከሀገር ውስጥ የመረጥኩላችሁ ደግሞ አገራዊ ዜማ ግጥምና ስልትን በዘመናዊ መልክ የሚያቀርበውን ወጣቱን ሙዚቀኛ ጀንበሩ ደመቀን ነው። አዎ ጀንበሩ ደመቀ አይፈራም ጋሜ ከሙላቱ አስታጥቄ ጋር የሰራው ነው።

i'm going አይፈራም ጋሜ ጀንበሩ ደመቀ ነበር። አሸር ዴር ጎዝ ማይ ቤቢ ከአስር ዓመታት በፊት የግራሚ ሽልማት የነጠቀበት ዜማ ነው። የግጥሙ ደራሲ ሪኮ ላቭ የአሸርን የቀድሞ ፍቅረኛ ታሳቢ በማድረግ እንደጻፈው ተናግረዋል። በፍቅር እውነተኛ ግንኙነትና መናበብ ካለ ቢለያዩ መልሶ መገናኘት የማይቀር ነው ባይነው አሸረ። Feel alone. No, no. so please believe we gonna be twerking አሸር ነበር ዴር ጎዝ ማይ ቤቢ በመከታተል ላይ የምትገኙት ከአሜሪካ ድምፅ ዘውትር ቅዳሜ ምሽት የሚቀርብላችሁን የሙዚቃ ቀናን ነው። እስከ አራት ሰዓት የማስተናግዳችሁ እንግዶልኔ ነኝ። ኪስ እንድ ሴ ጉድባይ በማንሃተንስ ዘመን የማይሽረው ዜማቸው ነው። ሁለቱም ሌላ በተደራቢ በማፍቀራቸው መለያየት አለብን እያለ ነው I won't be able to see you anymore because of my obligations. And the ties that you have. We've been meeting here every day, and since this is our last day together, I want to hold you just one more time. When you turn and walk away, don't look back. I want to remember. Like this, let's just kiss and say goodbye. I had to meet you here today. is something i hate to do Kiss and say goodbye, the Manhattan's number, Kana Ikatlal. Oh sorry yang nilau Didi Gagano, kawada walaikah. ሶሪ ዲዲ ጋጋ ነበር ጥላሁን ገሰሰ የቆለኛ ልጅናት። የሙዚቃ ቃና ወደ መጠናቀቁ ተቃርቧል። የምሰናበታችሁ በዚሁ ዜማ ነው። ለሳምንት ቀጥሮ እንያዝ። እንግዲህ ወሌነኝ ሰላም። የቆለኛ ልጅናት Thank you. እንግዱን ለግሩም ዝግጅቱ አመሰግናለሁ። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ1925 እና 31 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሳት በየቀኑ ከምሽቱ ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም ዝላ ያበቃ። ያስተናገድኳችሁ አሉላ ከበደ ከፕሮግራሙ አቀናባሪ ንጉሥ ታምሬና ከተቀሩ ባልደረቦች ጋር በመሆን በዚሁ የተሰናበትን። ነገ እሁድ ከምሽ ሶስት ሰዓት ላይ ከልዩ ልዩ ፕሮግራሞቻችን ጋር እንመለሳለን። ሰላም ተናገሩ።